የእስልምና መንግስት ብሎ ራሱን የሚጠራው ጽንፈኛ ቡድን መዲናዬ ብሎ የከለላትን ከተማ ለመነጠልና የሽብርተኞችን ሴራ ለማክተም የአረብ ሀገሮች ሀይሎች የያዙትን ጥረት የሚያግዙ በርከት ያሉ የዩናይትድ ስቴትስ ልዩ ሀይሎች በአፋጣኝ ወደ ሶሪያ እንደሚጓዙ ተገለጠ። ይህን ያስታወቁት በዓለም አቀፉ ጸረ አይሲል ህብረት የዩናይትድ ስቴትስ ልዩ ልዑክ ናቸው። ልዩ ልዑኩ ብሬት ማኮርግ ትናንት እሁድ ለሲቢኤስ ቴሌቪዥን ፌስቴኔሽን ፕሮግራም በሰጡት ቃለ ምልልስ ጻረ አይሲል ሀይሎች ባለፉት ሳምንታት በወሰዱት እርምጃ ግዛቶችን አስለቅቀው ተቆጣጥረዋል፣ ብዛት ያላቸው የጽንፈኛውን ቡድን ተዋጊዎችም ገድለዋል ብለዋል። የአሜሪካ ድምፁ ቪክተር ቤዲ ያጠናቀረውን ዘገባ ቆንጅት ታየ ይዛ ቀርባለች። ጉዳዩ ጥንቃቄ የሚሻ በመሆኑ ልዩ ሀይሎቹ በዚህ ቀን ይዘምታሉ የሚለው ዝርዝር ውስጥ አልገባም ያሉት መክሩክ ወደ ሀምሳ የሚጠጉ የልዩ ኦፕሬሽን ኃይሎች በአፋጣኝ ሰሜን ሶሪያ እንደሚደርሱ ነው የገለጹት። በቅርቡ እንደተገለጸውም የዘመቻቸው ዓላማ አይሲስን ለሚዋጉት የአረብ ሀገሮች ኃይሎች ስልጠና፣ ምክርና እገዛ ለመስጠት ነው። ጦሩ እዚያ የሚደርሰው የአረብ ሀገሮቹ ኃይሎች ከፍተኛ ስኬት እያገኙ ባሉበት በዚህ ወቅት ነው ብለዋል ልዩ ልኡኩ ታን ባለፉት ሁለት ሳምንታት ብቻ 1,100 ካሬ ኪሎ ሜትር ስፋት ያለው ግዛት ተቆጣጥረዋል። ወደ 300 የሚጠጉ የአይሲል ተዋጊዎችን ገለዋል። አብዛኛው አሸባሪ የሚፈለፈልበትን የራካን የአይሲል መዲና መነጠል ላይ ያተኮረ ዘመቻ ነው። የውጊያው ግብ አይሲስ የያዛቸውን ግዛቶች ማስለቀቅ፣ መሪዎቹን እያሳደዱ መግደል የገንዘብ ምንጫቸውን መቁረጥ፣ ባዕዳን ተዋጊ የሚያገኙበትን ዓለም አቀፍ መረብ መሰባበር መሆኑን የዩናይትድ ስቴትሱ ልዩ ልዑክ አስረድተዋል። የተባበሩት መንግስታት የጸጥታው ምክር ቤት ባለፈው ወር ባሳለፈው ውሳኔ አሸባሪው ቡድን ቱኒዥያ፣ ቱርክ፣ ቤይሩት ና ፓሪስ ውስጥ ያደረሳቸውን ጥቃቶች ና በግብጽ ሲናይ የሩሲያ የመንገደኞች አውሮፕላን ላይ ያደረሰውን አደጋ በዓለም አቀፍ ሰላምና ጸጥታ ካሁን ቀደም ከደረሱት ሁሉ የከፋ ስጋት ሲል የገለጸውን ላብነት ጠቅሰውታል። ፕሬዚደንት ባራክ ኦባማም በምስራቅ እስያ ሀገሮች ጉባኤ ላይ ለመሳተፍ ወደ ማሌዥያ ጉዞ ከመጀመራቸው አስቀድሞ በሰጡት ቃል በዩናይትድ ስቴትስ የሚመራው ህብረት አይሲልን ይደመስሰዋል ሲሉ ዝተዋል። በቦታው ካሉ የአካባቢው አጋሮቻችን ጋር ሆነን በሁሉም ግንባሮች እስትራቴጂያችንን አጠናክረናል። ደህንነታችን ላይ አደጋ እንዳይደቅኑ ኢራቅና ሶሪያ ውስጥ አይሲልን ማጥቃታችንን፣ መሪዎቻቸውንና አዛዦቻቸውን ማጥፋታችንን እንቀጥላለን። ይህን አሸባሪ ቡድን እንደመሰሰዋለን። በዩናይትድ ስቴትስ ምክር ቤት የስለላ ኮሚቴው አንጋፋ ዲሞክራት አባል የሆኑት ዳያን ፋይንስታይን ግን ለሲቢኤስ ፌስ ኔሽን ፕሮግራም በሰጡት ቃል የኦባማ አስተዳደር እየተከተለ ያለው መንገድ በቂ አይደለም ነው ያሉት። ጊዜ የለንም፣ የአመታት ጊዜ የለንም። የእኔ ስጋት ያ ነው። አሁኑኑ ማፋፋም ነው ያለብን። ምክንያቱም አይስል የመንግስት ያህል ሆኗል። ሰላሳ ሺህ ተዋጊዎች አሉት፣ ሲቪላዊ መሰረተ ልማት ገንዘብ አለው፣ ወደ ሌሎች አገሮች እየተስፋፋ ነው። እጅግ በጣም ከባድ ችግር ፈጥረዋል። እንደሚመስለኝ በሌሎች አካባቢዎች አሉ፣ ከማን አንሼ ፉክክር የጀመሩ ሌሎች የአሸባሪ ድርጅቶችም አሉ። አይስል ግን ለየት ይላል እጅግ በጣም ጠንካራ ነው። ስለዚህ መወሰድ ያለበትም በጣም ጠንካራ እርምጃ ነው። ዩናይትድ ስቴትስ ሰፋ ያለ የልዩ ኦፐሬሽን ኃይል መላክ አለባት ወደ ሰሜን ሶሪያ ጥቂት ኃይሎች መላኩ መፍትሄ አይሆንም ሲሉ ነው ሴኔተር ፋይንስታይን አክለው የተናገሩት። የዩናይትድ ስቴትሱ ልዩ ልዑክ መክረግ ግን አሜሪካ መራሹ ጸረ አይሲል ሕብረት ነውጠኛውን ቡድን ለመደምሰስ በገባው ቃል ዝግ አላለም በማለት ይከራከራሉ። ባለፈው ዓመት እንቅስቃሴያችንን ማፋፋም እንድንችል የሚያስፈልጉ ሥራዎችን መሥራት ነበረብን። ለምሳሌ ባለፉት ሁለት ሳምንታት ብቻ አይሲል በራካና በኢራቅ ሞሱል መካከል የነበረውን ዋና የአቅርቦት መስመር ለመቁረጥ ከኩርዶችና ከአረብ ኀይሎች ጋር ሁነን ኢራቅም ሶርያም ውስጥ በአንድ ጊዜ ጥቃት አካሂደናል። በጣም የተዋጡ ዘመቻዎች ነበሩ። ወደ ሰሜን ሶርያ የሚዘምተው ልዩ ኃይላችንም ተልእኮ በመሬቱ ላይ ያለው ኃይል ሰፋ ብሎ ተደራጅቶ ወደ ራካ እንዲገሰግስ ማድረግ ነው። ያን ከስድስት ወር በፊት ልናደርገው አንችልም ነበር። አሁን ሁኔታው ተመቻችቷል። የምንከተለው ስልት አሉ የዩናይትድ ስቴትሱ ልዩ ልዑክ አይሲልን እዛው ያለበት ኢራቅና ሶሪያ ውስጥ ከቱርክ የሚገናኝበትን ከራካ ወደ ሞሱል መግቢያውን መስመር ቆርጠን አንገቱን እንቅ ማድረግ ነው። የኢራቅ ኃይሎች የሰሜኗን አንባር ከተማም እንዲነጥቁት እናደርጋለን። ከውጪ ተዋጊ እየመለመለ የሚያስገባበትን ዓለም አቀፍ መረብ ለመቆራረጥ ጠንካራ ዓለም አቀፍ ትብብር ለመመስረት እቅድ ያለ መሆኑንም አስታውቀዋል።